You're with SBS Radio. Find more great stories in your language at sbs.com.au. ወደ <muchos> ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን በቪክቶሪያ ከፍተኛው 19 የኮሮና ቫይረስ ሞት ቁጥር ተመዘገበ በትግራይ የምርጫ ዘመቻ ነገ ይጀምራል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቪክቶሪያ መንግሥት የኮቪድ-19 ወረርሽኝን አደገኛነት ለማስገንዘብ አዲስ የማስታወቂያ ዘመቻ ጀምሯል። የማስታወቂያ ዘመቻው የተጀመረው በዛሬ ዕለት በኮሮና ቫይረስ ሳቢያ የ19 ሰዎች ሕይወት መቀጠፍና የ322 ሰዎች በቫይረሱ መጠቃት ጋር ተያይዞ ነው። ሕይወታቸውን ካጡት ውስጥ ዐሥራ አራቱ የአረጋውያን መጦሪያ ነዋሪዎች የነበሩ ናቸው። ፕሬምየር ዳንኤል አንድሮስ የማስታወቂያው ይዘት ኮሮና ቫይረስ የሚያጠቃው አረጋውያንና ጽኑ ህመምተኞችን ብቻ ነው የሚለውን አፈታሪክ ከእውነታ የራቀ መሆኑን የሚገልጥ ባለ ብዙ ፈርጅ ስለ መሆኑ ሲገልጡ ይህ ቫይረስ በምንም መልኩ በእድሜና በጤና ሁኔታ መድሎ የሚያደርግ አይደለም። በርካታዎቹ በቫይረሱ የተጠቁና የከፋ ገጠመኞች ያገኟቸው ሰዎች ጤናማና ወጣቶችም ናቸው። እዚህም ሆነ ባህር ማዶ በየጊዜው እየተመለከትን ያለነው ይህ ጉንፋን እንዳልሆነ ነው። አገግመው ለተነሱትም እንኳ በሰዎች ጤናና ሕይወት ላይ ጽኑ አሉታዊ ተጽዕኖዎችን አሳድሮ ነው የሚሄደው ብለዋል። ወቅታዊ የሆኑ የኮቪድ-19 መልእክቶች እንግሊዝኛ የአፍ መፍቻ ቋንቋቸው ላልሆኑቱ የቪክቶሪያ መድብለ ባህል ማኅበረሰባት በተለያዩ ቋንቋዎች መልእክቶቹ እንዲዳረሱ እንደሚደረግም ተናግረዋል። በሌላም በኩል የቪክቶሪያ ጤና ሚኒስትር ጄኒ ሚካኮስ ለቫይረሱ በእጅጉ ተጋላጭነት ያላቸው ሰዎች ወደ ቪክቶሪያ ኮሮና ቫይረስ ቀጥታ መስመር በ1800 675 398 በመደወል ከቤታቸው ሳይወጡ ምርመራ ሊደረግላቸው እንደሚችል አስታውቀዋል። ግለሰቦቹ 1800 675 398 ደውለው በነርስ ሁኔታቸው ከተገመገመና በጠቅላላ ሐኪም ይሁንታን ካገኘ በ48 ሰዓታት ውስጥ ከቤታቸው ሳይወጡ ምርመራ ሊያካሄዱ እንደሚችሉ አስረድተዋል። ይህ በእንዲህ እንዳለም አንድ የምዕራብ ሲድኒ ተማሪ በቫይረሱ በመያዙ ትምህርት ቤቱ በሩን ዘግቷል። ቫይረሱ የተከሰተበት ትምህርት ቤት ቦኒሪንግ ሃይትስ የመንግሥት ትምህርት ቤት ሲሆን ቫይረሱ እንዳይተላለፍ ጽዳት እየተካሄደለት ይገኛል። በዛሬው ዕለትም ኒውሳውዝ ዌልስ ውስጥ አስራ አራት ሰዎች በኮሮና ቫይረስ መያዛቸው ተገልጧል። በትግራይ ሊካሄድ ለተወጠነው የስድስተኛው ዙር የክልል ምርጫ ተፎካካሪ ፓርቲዎች የምረጡኝ ዘመቻ ነገ ይጀምራሉ። ይኸው የምርጫ ዘመቻ በአምስት ፓርቲዎች መካከል እንደሚካሄድና የምርጫውም ቀን ከመስከረም አምስት እስከ መስከረም አስር ባሉት ቀናት ውስጥ ሊካሄድ እንደሚችል የትግራይ ክልል የምርጫ ኮሚሽን ኮሚሽነር ሙሉቀን ኪዳነ ማርያም በተለይ ከኤስቢኤስ አማርኛ ጋር ባደረጉት ቃለ ምልልስ ወቅት ገልጠዋል። የፖለቲካ ፓርቲዎችም ዛሬ ዝግድ ይወጣላቸዋል የምርጫ ቅስቀሳ እንዲያደርጉ እና ከነገ ጀምረው የምርጫ ቅስቀሳቸውን በቴሌቪዥን፣ በሬዲዮ በመሳሰሉት ይጀምራሉ። ለዚህ የሚሆን ጊዜም ተመድቦላቸዋል። በቂ ጊዜ ተመድቦላቸዋል፣ ረዘም ያለ ጊዜ በሁሉም የኤፍኤም ሬዲዮዎች ሬዲዮ ጣቢያዎች፣ ቴሌቪዥን ጣቢያዎች በነሱ አማካኝነት መልእክታቸውን ለሕዝቡ ያሰራጫሉ። ሕዝቡም የገር ሆኖ እየጠበቀ ነው ያለው እና የውይይቱ መድረክ ይኖርናል በመሀል። ስለዚህ እነዚህ የሚቀጥሉት ቀናት የሚቀጥሉት ተከታታይ የሆኑ ስራዎች ናችን ይሆናሉ ከዛ በኋላ ወደ ምዝገባም የምንገባበትና መራጭ ሕዝብ ካርዱ የሚቀበልበት ደረጃ ላይ እንቀዋለን ማለት ነው። የትግራይ ክልል ምርጫ ኮሚሽን ከብሔራዊ የኢትዮጵያ ምርጫ ኮሚሽን ጋር ግንኙነት እንደሌለውና ራሱን ችሎ የምርጫ እቅዶችንና አፈጻጸሞችን እንደሚያካሄድ ተናግረዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በቪክቶሪያ ከፍተኛው 19 የኮሮና ቫይረስ ሞት ቁጥር ተመዘገበ። በትግራይ የምርጫ ዘመቻ ነገ ይጀምራል የሚሉት